ሕፃናትንና አረጋውያንን የሚያጠቃውና ድንገት በሚከሰት ከፍተኛ ሙቀት በመወበቅ በመገጣጠሚያ ክፍሎች ላይ ከባድ ሕመም የሚያስከትለው ችኩንጉንያ የተባለው ወረርሽኝ በተለይ በድሬዳዋ ከተማ አንድ ወር ባልሞላ ጊዜ ውስጥ ከአስር ሺዎች በላይ የሆኑ ነዋሪዎችን አጥቅቷል። ወረርሽኙ የራስ ምታት ምልክቶችም የሚስተዋሉበት ነው። በኢትዮጵያ የህብረተሰብ ጤና ኢንስቲትዩት የበሽታ ቅኝትና ምላሽ ተጠባባቂ ዳይሬክተር ሆነው የሚሰሩት አቶ መስፍን ወሰን ለዲደብልዩ በስልክ ሲናገሩ ወረርሽኙ ከዚህ ቀደም ብሎ በአፋርና በሶማሌ ክልሎች ተከስቶ የነበረ ቢሆንም፣ አሁን ግን የታማሚው ቁጥር በከፍተኛ ሁኔታ ያሻቀበው በድሬዳዋ ከተማ ብቻ ነው ብለዋል። ለቁጥሩ ማሻቀብም የዝናቡን የመጨመር ሁኔታ በምክንያትነት ጠቅሰዋል። ከትላንትና በከተማው ሁሉም የጤና ተቋማት የሕክምና አገልግሎት እየተሰጠ መሆኑን የወረርሽኝ አስተላላፊ የሆነችውን ትንኝም ለማጥፋት የቤት ለቤት የኬሚካል ርጭት እየተከናወነ እንደሆነም አብራርተዋል። የሚያቁሩ ውሃዎችና ዝናብ ምክንያት ከሆኑ ግን ይህ ጉዳይ ያለው ድሬዳዋ ብቻ ነው ወይ? ብለንም የጠየቅናቸው አቶ መስፍን ነገሩን ከከተማው ሞቃታማነት ጋር አያይዘውታል። አብዛኛዎቹ ምልክቶችም ከወባ ጋር ስለሚመሳሰሉ በምን ትለዩታላችሁ? ብለንም ጠይቀ ናል ተጠቅማቸዋል በተለይ የመገጣጠሚያ ህመም እና የቱንጃ ህመም ከፍተኛ የሆነ ህመም ስለሚሆን በቀላሉ ህብረተሰቡም ይለየዋል። ነገር ግን እኛም የምናደረገው ማንኛውም ሰው እንደዚህ አይነት ምልክቶች ንጉናም ሊሆን ይችላል ጌንጉም ሊሆን ይችላል ወባም ሊሆን ስለሚችል በላብራቶሪ ተረጋግጦ አስፈላጊውም ማይሰጠዋል ማለት የመድኃኒት እጥረት ስለመኖሩም ጠይቀናቸው አሁን ላይ ያጋጠመ እጥረት አለመኖሩን ይናገራሉ። ለመሆኑ መድኃኒቱ ምንድን ነው? በማንኛውም የመድኃኒት መደብር ተጠይቆስ የሚገዛ ነው ወይ ብለንም ጠይቀናቸዋል። ከፍተኛ የሆነ የመገጣጠሚያ እና የዲዛ ህመም አለ፣ ትኩሳት አለ፣ ከፍተኛ ትኩሳት። ስለዚህ እነዚህ ኖች ሊቀንስ የሚችል የተለያዩ መድኃኒት በእነሱ መማለት እንጂ የተለየ ለችኩን ጉንያ ተብሎ የተዘጋጀ መድኃኒት የለም ማለት ነው። የሚሰራል ልጅዞች አብዛኛውን ጊዜ የሰፖርት ትሪትመንት ነው የሚሰጣቸው እና የራሱ የሆነ ጋይድላይ ያለው ህክምና ባለሙያዎቹ በዛ ጋይድላይን መሰረት ወይም በፕሮቶኮሉ መሰረት ህክምና ይሰጣሉ ማለት ነው። በወረርሽኙ በድሬዳዋ ብቻ አስራ ስድስት ሺህ ሰዎች ሲጠቁ የሞተ ሰው ይኖር ይሆን ብለንም ሀሳብ አንስተንላቸዋል። ኃላፊው እንደሚሉት ግን እንዲህ ያለ ሪፖርት እስካሁን አልደረሳቸውም። እስካሁን ድረስ በሪፖርቱ መሰረት ምንም አይነት ያላችሁኝ ግንያት ምክንያት የሞት ሰው የለም። ፎርማል በሆነ መልኩ በጤና ጣቢያ ካልመጣ የሚሞት ሰው የሚኖር ቢሆን እንዴት ታረጋግጣላችሁ? እሱ ልምትን አለ። የኮሚኒቲ ቤዝ ሰርቬላንስ ወይም የማህበረሰብ አካል የቅኝትና ስርዓት አለ። በእሱ መሰረት ቤዞችን ኮሚኒቲ ቤት ለቤት በመሄድ ቤዞችን ቬሪፋይ የሚያደረግ ቲም አለ። በዛ መሰረት ቬሪፋይ ይደረጋል። የሞት ማንቼ ቬሪፋይ ተደርጓል። በዚህም ሲስተም በገቨርንመንት ሲስተም ወደ ጤና ተቋም ሄደው ሪፖርት የተደረጉ ሲስተሙ በሁለቱም ሲስተም እያቀረ ነው ሪፖርት የምንከፈለው ማለት ነው። ስለዚህ የኮሚኒቲ ቤድ ቢፈጠር በኮሚኒቲ ሰርቬላንስ ማድረግ ስለሚቻል በዛም አይነት ሲስተም እስካሁን ድረስ የተፈጠረ አቶ መስፍን ወሰን ከቺኩንጉኒያ በተጨማሪ ብዙ ሰዎችን የገደለው የኮሌራ ወረርሽኝ በአሁኑ ጊዜ በኦሮሚያና በሐረሪ ክልሎች እንጂ በሌሎች ክልሎች በበሽታው የተያዘ ሰው አለመኖሩን ተናግረዋል። ለዲደብልዩ ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ